የአድማጮች ማህደር ጤና ይስጥልኝ የተከበራችሁ የአድማጮች ማህደር ተከታታዮች ዳንኤል ፍቃዱ ከይርጋ ጨፌ በጻፉት ደብዳቤ እንጀምራለን የጻፉት ደብዳቤ ትንሽ ረዘም ይላል አለፍ አለፍ እያልኩ አነባዋለሁ እሳቸውም የከበረ ሰላምታ ካቀረቡ በኋላ በሀገራችን ያለው የለውጥ ሁኔታ ጥሩ ቢሆንም ለውጡን አስታኮ የምናየውና የምንሰማው ሁላ ግራ ያጋባል እርግጥ ነው ትዕግስት ማስፈለጉ ተገቢ ይመስለኛል። እንደ አንድ ተራ ኢትዮጵያዊ ሆኜ የምመለከተውና የምታዘበው ብዙ ነገር ቢሆንም ለዛሬ ግን ይህንን እላለው። ፖለቲከኞች ባካችሁ ትክክለኛውን መንገድ ምረጡ። አክቲቪስቶችም ስላላችሁበት አካባቢና ቡድን ብቻ አትሟገቱ። ይህ ማለት ስለ አካባቢያችን፣ ማህበረሰባችን አንቆርቆር ማለቴ ሳይሆን አስተሳሰብና እውቀቱ ወይም ተጠቃሚነቱ ለሁሉም በሚለው ቢሆን ሳይሻል አይቀርም። ካሉ በኋላ ትንሽ ወረድ ብለው ጸሐፊው ዳንኤል ፍቃደ፣ የወደቀ አመለካከትን መተው አለብን። ዘር ለገበሬ የሚባለው ለዚህ ነው። የሀገራችን ኢኮኖሚ ግብርና እንደመሆኑ ገበሬያችንም ያለበትን የከፋ ችግር እንደምናውቀው ሁሉ ይህንን ነው መለወጥ ያለብን። ምርጥ ዘር እየተባለ ገበሬው እየተጭበረበረ ልፋቱ ከንቱ እንደሆነ እያወቅን ዛሬም በሚስኪኑ ሕዝብ ለመነገድ እናውቅልሃለን የሚሉ በየመንደራቸው ተሸጉጠው ፖለቲከኛ ነኝ፣ አክቲቪስት ነኝ ወዘተ የሚሉ የፌስቡክ ወረኞች ወጣቱን የተስፋ እንጀራ እየመገቡ እድሜውን ሲያባክኑ ይታያል። ይህ ሀቅ ነው። አዎ። እንደ ሀገራችን እምነት ወግ ጠባቂነት፣ ስለ እምነታችን ጠንካራ አመለካከት አለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ብዙ ነገር ስለ ኢትዮጵያ አንድነት፣ አንድ መሆን፣ ሀገራችንን እንድንገነባ ስለ ፍቅር መቻቻል ብዙ ብለዋል። እውነት ነው። በዘመናችን እንዲህ ያለ መሪ አሁን ነው ያገኘ ነው ካሉ በኋላ ጻፊው ስለ ሀገራችን ሁኔታ እንቅልፍ የማይወስዳቸው ብርቱ ምሁራን፣ ፖለቲከኞች፣ አክቲቪስቶች እንዳሉ መታወቅ አለበት። እጅግ የሚገርመው ነገር አባቶቹን አያቶቹን የሚወቅስ ትውልድ መበራክቱ ነው። የአድዋን የነጻነት ተጋድሎን የምኒልክና የቴዎድሮስ አጼ ዮሐንስን፣ አሉላ ባልቻ አባ ነፍሶን፣ ብቻ በዚያ ዘመን የነበሩ ቃላት ብቻ የማይገልጻቸው ኢትዮጵያውያንን ሲወቅሱ ሲያንኳስሱ ለማየት ሚዲያዎች ምስክሮች ናቸው። እነዚህ ሰዎች ፍጹም የሞራል ብቃት የሌላቸው ናቸው ይላሉ ጸሐፊው። ከዛም ጸሐፊው መጨረሻ ላይ ፖለቲከኞች፣ አክቲቪስቶች እኩይ ስራን በፌስቡክ የምታስተላልፉ ወጣቱን ዘርን ከዘር ህዝቡን የምታባሉ አድምጡ ይላሉ። የኢትዮጵያ ህዝብ አልተማረም አያውቅም በሚል እኩይ ተግባር የምታራምዱ እባካችሁ ከህሊናችሁ ታረቁ። ኢትዮጵያም በእግዚአብሔር የተያዘች ሀገር ናት፣ ማንም ሊበታትናት አይችልም ይላሉ ጸሐፊው ዳንኤል ፍቃዱ ከይርጋ ጨፌ። ሪፐብሊክ አት ዲw ዶት ኮም በተባለው የኢሜይል አድራሻችን የደረሰን አንድ ኢሜይል አለ። ላኪው ህድር ይባላሉ ከሎጊያ። እሳቸውም ለ ሃያ ዓመታት አመታት ዝግጅታችሁን ስከታተል ኖር ያለው ከስሜ ቀጥሎ የአባቴ ስም ዶቼ ብለ ሆኖ ነበር። የከተማችን ሰዎች የዜና መረጃ ለማረጋገጥ ወደ እኔ እስከ መጠየቅና እስከ መደወል ይደርሳሉ። ከሬዲዮ ወደ ሳተላይት፣ ከዛም ወደ ኢንተርኔት ዘመን ተሻግሬ እየተከታተልኳችሁ እገኛለሁ። ይህን ካልኩኝ ወደ ዋናው ጉዳይ ልግባ ይላሉ ጸሐፊው። በሐዋሳ ዩኒቨርሲቲ የህክምና ትምህርት የተከታተለ ወንድም አለኝ። በውጤቱ ጥሩ ስለነበረ እንዲበረታታና ተምሮ ወገኑን እንዲያገለግል እሱን ለማስተማር ብዙ ደክም ያለው የካቲት 10 2011 ከተመረቀ በኋላ እስካሁን አልተለቀቀም። እንደገለጸልኝ እንደ ወትሮ መንግስት ስራ እንደማይሰጣቸውና ራሳቸው ስራ እንዲፈልጉ ተነግሯቸዋል። ይህ ለሞራልም ሆነ ከህግና አሰራር አንጻር ተገቢ ነው ወይ? ምክንያቱ ምንድን ነው? እባካችሁ የሚመለከተውን አካል ጠይቃችሁ ብታብራሩልኝ ብሏል። ጥያቄውን ለጤና ሚኒስትር ዶክተር አሚር አማን አቅርበን ተከታዩን ምላሽ ሰጥተውናል። መንግስት መቅጠሩን አላቆመም። አሁን ከዚህ በፊት አስገዳጅ ምደባ በህክምና ተማሪዎች ከተመረቁ በኋላ የሚያገለግሉት አገልግሎት ነበረ። በጣም ገጠር አካባቢ ሁለት አመት፣ ትንሽ ከተማ የሆነ ደግሞ ሶስት አመት፣ ከተማ ላይ ሲሆን አራት አመት አገልግሎት ግዴታ ነበር። እሱ ግዴታ እስኪወጡ ድረስ የትምህርት ማስረጃ አይሰጥም ነበር። ስለዚህ ያ ሰው የነበረበት ሰዓት ላይ መንግስት ያው በተለያዩ ክልሎች ይመድባል። ክልሎቹ ደግሞ ሰዎች እንደዚህ በየሆስፒታሉ ይመድቡ ነበር። በእኛ አስገዳጅ መደባው ነው የቀረው እንጂ የመንግስት መቅጠሩን አልተውም። ጥሩ ነገር ነው። በመንግስት ማስገደድን ትቷል። ሰው በራሱ ነው መቀጠር ያለበት። ስለዚህ ቦታው በተከፈተ ድረስ መንግስት መመደቡ ምንም ትርጉም የለውም። ሰው የፈለገ ቦታ መስራት ያለበት እንጂ በአስገዳጅ መመደብ የለበት። ስለዚህ ያ ነው መመደብ አቆመ ሲባል መንግስት መቅጠር አቆመ አይደለም። መንግስት ያው ግዴታ ለህዝብ አገልግሎት መስጠት ስላለበት የሚኒመም የዓለም ጤና ድርጅት ከዛም በላይ ደግሞ እንደ ሀገራችን አቅም ሁኔታ የበለጠ መቅጠር ስንችል ድረስ እንቀጥራለን። ይህን ያህል የሕክምና ባለሙያዎችን ስራ የማግኘት እድሉ ያሰጋቸዋል ነው አሁን ራሱ አሁን አጠቃላይ የሚመረቀው ሐኪም አሁን በዚህ አመትና በሚቀጥለው አመት ከሁለት ሺ አይበልጥም። አሁን እንደው የክልሎቹ ተጨማሪ እንኳን ባይከፍቱ ሶስት ሺህ አምስት መቶ ቦታ አሁን ክፍት ነው ከሰኔ አንድ ጀምሮ ምክንያቱም ግንቦት ወር ነው የምንከፍልላቸው ከሰኔ አንድ ጀምሮ ክፍት ይሆናል። አምስት መቶ ቦታ ማለት ነው። ይሄ ብቻ እንኳን በጣም ብዙ ነው። ከሀምሌ ጀምሮ ደግሞ እያንዳንዱ ክልል ለሀምሌ ለዚህ ለሁለት ሺ አስራ ሁለት ዓመተ ምህረት ሀያ አምስት ፐርሰንት ሚኒመም ስታንዳርዱን መስፈት ይጀምራል። ያ ማለት እያንዳንዱ ክልል የሚያስፈልገውን ሐኪም ሀያ አምስት ፐርሰንት ደግሞ ተጨማሪ በጀት ይይዛል እና በቅጥር በኩል ሀገር ውስጥ ምንም ያስፈራ ነገር የለም። እንደ ሞር ነው የሚፈለገው። እንደዚህም የጄኔራል ነገሩን ያልኩኝ መንግስት መቅጠር ግዴታ አለበት በሚለው እንዳይወሰድ ብዬ ነው እንጂ አሁን ላይ ምንም ምንም ያሰጋ አደለም። ሞር ሐኪም እንደሆነ ያስፈልግ ወደ ሌሎች ከናንተው የደረሱ መልእክቶች ስናልፍ ከኢትዮጵያ ስለ ኢትዮጵያ መምህራን ችግርና ስለሚያደርጉት የመብት ጥያቄ ሰላማዊ ሰልፍና ና እየደረሰባቸው ስላለው የኑሮ ሰቆቃ ብትዘግቡልን ጥሩ ነው የሚል መልእክት በሳምንቱ መጀመሪያ ላይ ደርሰውናል። የተከበሩ አድማጫችን ስርጭታችንን ተከታትለው እንደው ሰሞኑን ዘግበናል። ወደፊትም ያለውን ነገር መዘግባችንን እንቀጥላለን። እንዲሁ ሌላኛው አስተያየት ሰጪ አብዶ ይባላሉ ከወረባቦ የ የኢትዮጵያ የኑሮ ውድነት እጅግ በጣም አሳሳቢ ሆኗል። መንግስት በትኩረት ሊያዩ ይገባል። በተለይ የመምህራን የኑሮ ሁኔታ ከአቅም በላይ እየሆነ ነው የሚል መልእክት ልከውልናል። አሁንም ከኢትዮጵያ ለምታደርሱን ወቅታዊ መረጃ ከለብ አመሰግናለሁ። እስቲ ለምስኪኑ ለኢትዮጵያ መምህር በኑሮ ውድነት ለሚሰቃየው የወር ደሞዙ ከወር እስከ ወር አልበቃው ብሎ ስለ ቤቱ አስፔዛ በማሰብ አእምሮው የዛለው መሰረታዊ ፍላጎቱ ሳይሟላ እንዴት ስለማስተማር ሊያስብ ይችላል? መልእክታችን ይሰማለን ይላሉ ጸሐፊው። ሌላው አስተያየት ሰጪ ደግሞ ከወረባቦ ለመሆኑ የኢትዮጵያ መንግስት ስለ ሕገወጥ የሰዎች ስደት ምን ይላል? በህጋዊ መንገድ እልካለው ካለ ይኸው ብዙ ወራት ተቆጠሩ። ወጣቱ ግን ተስፋ ቢስ ሆነ እና ብዙዎች በባህር መሰደራቸውን ዛሬም አላቋረጡም እና መንግስት የገባውን ቃል እንዲተገብርና ጉዞውን እንዲያስጀምር መልክቴን ብታስተላልፉልኝ ይላሉ ስማቸውን ያልገለጹት ጸሐፊ። አሁን ደግሞ በድምጽ የደረሱንን መልእክቶች እናሰማችሁ። ቀዳሚው የግንቦት ሀያለትን በተመለከተ የደረሰን መልእክት ነው። እንደት ዋላችሁ ደች በሌዎች በወረባ በወረዳ ራሱ ምንም አይነት ድባብ የበዓል ድባብ የለም። በዛሬው ዕለት በአጋጣሚ ሪሞትሪያ የሚሰሩ አንዳንድ የመንግስት ተቋማት ራሱ ስራቸውን አላቆሙም። የሚገርመው ነገር እንደ ግል ስናየው በአንድ ስታፍ የሚሰሩ የመንግስት ሰራተኞች በአልመውን ራሱ ዘንግተውት እስከ አምስት ሰዓት ስራቸውን ሲያቀላጠፉ ነበር የቆዩት። አመሰግናለሁ። ክብረ ባባ ወረዳ ከሳውዝ አፍሪካ ነኝ። ሙሉቀን ነው እና አስተያየት ትንሽ ላይ ይዞትረን ማጣችን ነኝ ይህን አስተያየት ቢታደርሱ በአየር ላይ ቢታውሉሉ ብዬ ነው እና ኢትዮጵያ ላይ ሰላም የሚመጣው አንደኛ ኢትዮጵያ ያለው አሁን ያለው መንግስት ይህን መታወቂ መቀየር ነው። ኢትዮጵያ የሚባል ብቻ መታወቂያ መስራት ነው። ምክንያቱም ኢትዮጵያ ላይ ሰላም ይኖራል። አሁን ሳውዝ አፍሪካ ያለው አይዲ ነው፣ አይዲ ነው የትም ብትሄድ አይዲ ይዘው የምትሄደው። ይሄ የኛ ብሔር ነው፣ ይሄ የኛ ክልል ነው፣ ይሄ አይባልም። ተቻችሎ ነው የሚኖረው። ይሄን ቢደረግና የኢትዮጵያ መታወቂያ ቢቀየርና የኢትዮጵያ የሚለው የብሔረብሔረሰቦች ይ የክልል መታወቂያ ይቀየርና የኢትዮጵያ የሚባል መታወቂያ ቢሰራና ይሄን ቢታስተካክሉ እና ይሄን መልእክት ቢታደርሱ ጥሩ ነው እላቸዋለሁ። መልካም ቀን እየሆንላችሁ ሌላው ስማቸውን ያልገለጹ አድማጫችን ከኢትዮጵያ፣ ኢትዮጵያ አሁን ያለው የፖለቲካ ጉዳይ በየቦታው እንደ ወሬ ሆኖ መቼ ነው ሀቁን የምናውቀው? ይላል የቦረና ሕዝብ ቦረና መካነ ሰላም ይላል መልእክቱ። ኢትዮጵያና ኤርትራን በተመለከተ ደግሞ ቀጣዮቹ መልእክቶች ከደረሱን ጥቂቶቹ ናቸው። ከሱዳን የኢትዮ ኤርትራ ጉዳይ የኢትዮጵያን ሕዝብ ግራ አጋብቷል የሚል አስተያየት ደርሶናል። ከኢትዮጵያ ድንበሩ መከፈት አለበት፣ ሰላም መሆን አለበት ይላሉ። ሌላው አድማጭ ሌላው አስተያየት ሰጪ ደግሞ በአፋር በኩል የቡሬ አሰብ መንገድ ይከፈትልን፣ በትግራይ በኩል ያለው የዛላ አንበሳ መንገድ እንደተዘጋ ይጥልልን ስል በምሬት አስተያየቴን ልገልጽ ወዳለሁ። ይህ የኔ አስተያየት ብቻ ነው ሲሉ ጸሐፊው ይገልጻሉ። ኢህአዴግ እስካለ ድረስ በፍጹም ግንኙነትን ማሻከር እንጂ አይጠነክርም። የሁለቱ ሀገር ጠላት የሆነው የዘር ፖለቲካ ሲስተም ነው። ስለዚህ ህዝብ የመረጠው መሪ እስኪመጣ ምንም መፍትሄ አይመጣም የሚል መልእክትም ደርሶናል። ኤርትራ እና ኢትዮጵያ ያለው ግንኙነት አሪፍ ነው። መንገድ ተዘጋና ኤርትራና የኢትዮጵያ ህዝብ ተራረቁ ማለት አይደለም። ላኪን መንገድ የተዘጋበት የራሱ ምክንያት ይኖረዋል። አንዳንድ ህገ ወጦች፣ አንዳንድ ምናለብን ባዎች ሀገርና ወገንን እንዳያበላሹ ወይም እንዳያወድሙ ተብሎ የተያሰበ እሳቤ ሊሆን ስለሚችል አሪፍ ነው ምናለሁ በእኔ በኩል። ከትል መሀመድ ነኝ፣ ከወረባቦ ወረዳ ኮት ሰላም ብያለሁ። እንደምናችሁ። እንግዲህ የኢትዮጵያና የኤርትራ ግንኙነት መጀመሪያ ላይ ጥሩ ይመስል ነበር። የህዝቡ ግንኙነት በጣም ደህና ይመስል ነበር። ግን እኔም በፊትም ያው ጥርጣሬው ነበረኝ አጠቃላይ። በስሜት ተገፍቶ እንጂ የኤርትራ መንግስት ወደ ኢትዮጵያ መንግስት ጋር ያን ያህል ሁኔታዎች ያሳልፈው አምኖበት ውስጡ አምኖበት አይመስለኝም። ውስጡ አምኖበት አይመስለኝም። በመቀጠል የኢትዮጵያ መንግስት ትንሽ የዋህነት ያለ ይመስላል እና አሁን የኢትዮጵያ መንግስት ሰከን ብሎ ግራ ቀኙን ማየት እና ከሰዎች ጋር መማከር እና ነገሮችን የመመርመር ሁኔታ መኖር አለበት ነው የሚመስለኝ። ወደ ሌሎች መልእክቶች ደግሞ ስናልፍ ህጋዊ አሰራሩን ለኢትዮጵያ ካጋራችና በጋራ ከተመካከሩ ወደፊት ላለው ሰላም እተማመናለሁ፣ ያለ ኢትዮጵያ እውቅና ኤርትራ ባሉታዊ እንቅስቃሴ ብቻ ከፈጸመችው አሁንም ሰውነኝና ጠራጠራለሁ። ሆኖም በጋራ ለጀመርነው የጋራ መግባባትና ስምምነት እስካሁን ኢትዮጵያ አጥፍታለች ብዬ የምለው አንድም ሀሳብ የለኝም ይላሉ አስተያየት ሰጪው። ቀጣዩ አስተያየት ደግሞ በጣም አጭር ነው። ስለ መብራት መጥፋት ምክንያቱ ምን ይሆን ይላሉ። ከኢትዮጵያ መልእክት የላኩት አድማጫችን የት አካባቢ እንደሆነ አልገለጹም፣ ግን ችግሩ በየቦታው ያለ ይመስላል። እንዲሁ ከኢትዮጵያ የቦይንግ ኩባንያን ከእንግዲህ የሚያምነው አይኖርም። ስንት ሰውን እንደበላብን አንረሳም። አሁንም እንኳን የሶፍትዌር ቀርቶ የሙሉ ኮምፖኔንቱን ማሻሻያ ቢያደርግም አይታመንም። የኢትዮጵያ አየር መንገድ ይህንን ማስቆም አለበት የሚልም አስተያየት ደርሶናል። When did you To me, for, sure, for sure. ሌላው አስተያየት ደግሞ የታክሲ አገልግሎትን ይመለከታል። ራይድ የታክሲ አገልግሎት በጣም አሪፍ ነው። መኪናዎቹ የቴክኒክ ብቃት ያሟሉ በመሆናቸው አስተማማኝ ናቸው። እንደ ችግር የማየው አፕሊኬሽኑን ለማይጠቀምና በስልክ ለሚደውል ሰው ረዥም ደቂቃ መጠበቅ ግዴታው በመሆኑ ስልኩ እስኪነሳ ባሉት ደቂቃዎች ካርድ በጣም ይጨርሳል። ለአንድ ደቂቃ አንድ ብር ከሃምሳ ሲሆን፣ በትንሹ አየር ላይ ከአምስት ደቂቃ በላይ መጠበቅ ግድ ይላል። ይህ ሌላ የካርድ ወጪ ነው። በተረፈ አብዛኞቹ ሹፌሮች ተገልጋዩ ባለበት አካባቢ አቅራቢያ ላይ በመሆናቸው የትራፊክ መጨናነቅና መዘግየት አያጋጥማቸውም። በዚህ አጋጣሚ ሴት ሹፌሮች በተደጋጋሚ የገጠሙኝ ሲሆን በጣም አሪፍና እርጋታ የተላበሱ ናቸው ይላል፣ ከኢትዮጵያ የደረሰን አስተያየት። ከሰሜን አሜሪካ ደግሞ ከአጠቃላይ ምርጫ በፊት በ2012 መጀመሪያ የጎሳ ሚሊሽያና ልዩ ፖሊስ ፈርሶ የኢትዮጵያ መከላከያ ሰራዊት የህዝቡን ደህንነት በነጻ መዘዋወር ያረጋግጥ የሚል መልእክት ደርሶናል። በዛሬ ተራ የደረሳቸው መልእክቶቻችሁ የእስካሁኑ ነበሩ። ልደት አበበነኝ ጻፉልን፣ ደውሉልን። መልእክታችሁን የሚቀጥለ ሳምንት ይዘን እንቀርባለን።